በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ከአሁን ቀደም በዓለም አቀፍ ደረጃ በቫይረስ አማካኝነት በወረርሽኝ መልክ ከተከሰቱ በታሪክ ከሚታወቁ በሽታዎች እስካሁን ከአንዱ በስተቀር ጨርሶ ከምድር የጠፋ ያለመኖሩን ሰምተው ያውቁ ይሆን? ያን ዛሬ ከምድር የጠፋ በሽታ ምንነት እያሰላሰላችሁ ጠብቁን። ለአሁኑ ግን ብዙ እያስደገደገን ያለውን የዘመናችንን ዓለም አቀፍ ወረርሽኝ ወደሚመለከተው ፊታችንን መለስ ስናደርግ የኮቪድ-19ንና የሰው ልጆችን መጪጣ የሚመረምር ውይይት ይዘናል። አሁን የምንኖረው አንድ አፍታ አይደለም። በፓንደሚክ ኤራ ነው የምንኖረው። በዛ ዘመን ውስጥ ነው የምንኖረው። እንደዛም ከሆነ ቫይረሶቹ እራሳቸውን ሲቀያይሩ እኛም የተለያዩ የመከላከያ ዘዴዎችን ስንፈጥር ቫክሲን አንዱ ሆኖ እንደዚህ እያልን እየተፋጠጥን ለረጅም ጊዜ እንቆያለን የሚል አስተያየት ነው። በምን ያህል ፍጥነት ኢንዴሚክ ወደምንለው ይቀየራል? ክትባቶች ተሳክቶ በጣም ከደረጃቸው ሰፊ ቢሆን እንደገና ርድ ሚኒቲም በናቹራል ኢንፌክሽን በምንለው በዛም ቢመጣ መቼ ይደክማል፣ መቼ ሰው ላይ ይቆያል የሚለው ነው እንጂ ከሰው ጋር የመቆየት እድሉ እጅግ በጣም ከፍተኛ ነው የሚሆነው። ሳይንቲፊክ ፕሪዲክሽን፣ ይሄ ትሬንድ ከቀጠለ ቫይረሱ ቢፋፋም ሰዎችንም አፌክት ቢያደርግ የሰው ኑሮ ቀን በቀን የምንነት በስራ በትምህርት ቤት በተለያየ በገቨርንመንት ኦፊሶች ያለውን የማስተነካከል ነገር ላይኖር ይችላል። ሰው ኑሮውን እየቀጠለ ግጥ ውስጡ ኢንፌክሽን እንዲኖር የኢፒዲሚዮሎጂ መምህሩ ፕሮፌሰር ጥላሁን አደራ የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስቱ ዶክተር አሰፋ ጅጃው እና የፋርማሲ ሳይንስ መምህሩ ፕሮፌሰር ብስራት ኃይለመስቀል ናቸው። በምሽቱ ሰፊ ውይይት አብረውን ይቆያሉ። እስከዚያ ድረስ ግን ተነጋገሩበት ላልናችሁ ለቀደመው ጥያቄ መልስ ፍለጋ የሚረዳ ጥቂት ፍንጭ ንስጣችሁ። በሽታው በዓለም አቀፍ ደረጃ በወረርሽኝ መልክ በተነሳበት ዘመን እጅግ ከፍተኛ ቁጥር ያለው ህዝብ የፈጀ ነው። አዎን፣ ዛሬ ከምድር ሊጠፋ የቻለ ብቸኛ በሽታ። የአዲስ አበባው መስኮት ሲከፈት ንጉሥ ያክሊሉ መሰረታቸው እንግሊዝኛ የሆኑትን ጨምሮ በልማድ የሚነገሩ የተሳሳቱ ቃላት አጠቃቀሞች ዙሪያ የተሰናዳ ምጥን ዝግጅት ይዞ ብቅ ይላል። ከዲጂታል ቴክኖሎጂ ባለሙያዎቹ ጋር የጀመርነው ውይይትም ዛሬ ይቋጫል። እሁድ ጥቅምት ሰባት ሁለት ሺህ አሥራ አራት ዓመተ ምሕረት ለዕለቱና ለሰዓቱ ከተሰናዱ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመልሳለን። እንዳትሄዱ ጤና ይስጥልኝ፣ የተከበራችሁ አድማጮች እንደምናመሻችሁ። የምሽቱን ዜና የማሰማችሁ ሰሎሞን አባተ ነኝ። ቤተ ክርስቲያን ውስጥ እንዳሉ ከትናንት በስቲያ አርብ ተወግተው በተገደሉት የእንግሊዝ ፓርላማ አባል ዴቪድ አሜስ ግድያ የተጠረጠረ ትውልደ ሶማሊያዊ ወጣት አሊ ሐርቢን መያዙን የእንግሊዝ ፖሊስ አስታወቀ። የ69 ዓመቱ እንደራሴ አሜስ ላይ ጥቃት የተፈጸመባቸው ኤሴክስ ኢንግላንድ ውስጥ የወከሏቸውን ነዋሪዎች በማነጋገር ላይ ሳሉ እንደነበር ተገልጿል። ፖሊስ ትናንት ባወጣው መግለጫ ምርመራው ገና ጅምር ላይ መሆኑን ጠቁሞ ሰበቡ ግን በእስላማዊ ጽንፈኛነት መነሳሳት ሳይሆን እንደማይቀር እንደሚጠረጥር አመልክቷል። የ25 ዓመቱ አሊ ሀርቢ በአክራሪዎች ሊመለመል ይችላል በሚል ጥርጣሬ እንዲህ አይነቱን አዝማሚያ ለመቆጣጠርና ወጣቶችን በስሜት ከመነሳሳት ለመታደግ በሚል ለተቋቋመው ፕሬቨንት የሚል ስያሜ ለተሰጠው ጸረ ሽብር መርሃ ግብር ጥቆማ ተሰጥቶበት እንደነበረ ቢቢሲ ዘግቧል። ሀርቢ መርሃ ግብሩ ውስጥ ለምን ያህል ጊዜ እንደቆየ ግን የወጣ መረጃ የለም። እንደ ራሴ አሜስ በፖለቲካው ዓለም ውስጥ ካሉ እጅግ ርኅሩህ ትሑትና ቀና ሰዎች አንዱ ነበሩ ሲሉ ጠቅላይ ሚኒስትር ቦሪስ ጆንሰን ሐዘናቸውን ሲገልጹ መስክረውላቸዋል። አሜስ በእንስሳት ላይ የሚፈጸሙ የጭካኔ አድራጎቶችና ማንገላታት እንዲቆሙ የሚታገሉም ፖለቲከኛ እንደነበሩ ተዘግቧል። አሜስ ላለፉት ሰላሳ ስምንት ዓመታት የእንግሊዝ ፓርላማ አባል ሆነው ያገለገሉ ሲሆን ባለፉት አምስት ዓመታት ውስጥ አገልግሎት ላይ እያለ የተገደለ ሁለተኛ የእንግሊዝ ፓርላማ አባል መሆናቸው ነው። በዚህ ዘገባ ውስጥ የአሶሽየትድ ፕሬስና የሮይተርስ መረጃዎች ተካተዋል። ፋሽዝም አይመለስም በሚል መፈክር ስር የተደራጁ በአስሮች ሺዎች የሚቆጠሩ የተባሉ የኢጣሊያ የሰራተኛ ማኅበራት አባላት ትናንት ሮም ላይ ሰልፍ ወጥተዋል። ሰልፈኞቹ ድምፃቸውን ያሰሙት ቀኝነት ጠቅናቸው የተባሉ አክራሪዎች እጅግ ኃይለኛ ነው የሚባለውን የሰራተኛ ማኅበራት ኮንፌዴሬሽን ጠቅላይ ጽህፈት ቤት ሰብረው በገቡ በሳምንቱ መሆኑ ነው። ቅዱስ ዮሐንስ ጠቅላይ ቤተ ክህነት አደባባይ የወጣው በኮንፌዴሬሽኑ መሪዎች የተመራው ሰልፈኛ መቶ ሺህ እንደሚሆን መገመቱን አሶሺየትድ ፕሬስ ዘግቧል። ሰልፈኞቹ ሲ ቫክስ የሚል የተጻፈባቸው ክትባትን የሚደግፉ ባንዲራዎችን ያውለበለቡ ሲሆን ባለፈው ሳምንት በኮንፌዴሬሽኑ ጽሕፈት ቤት ላይ ጥቃት የፈጸሙት ዱላና የብረት ዘንጎችን የያዙ ሰልፈኞች የወጡት ሠራተኞች ወደ ሥራ ገበታቸው ከመግባታቸው በፊት የክትባት ካርዶቻቸውን እንዲያሳዩ የሚጠይቀውን የመንግሥቱን ውሳኔ ተቃውመው ነበር። ይህ በእንዲህ እንዳለ የኮቪድ-19 ክትባት ያልወሰዱ ሠራተኞች ወደ ሥራ ገበታቸው እንዲዘልቁ እንደማይፈቀድላቸውና ደመወዝም እንደማያገኙ የዚምባብዌ መንግሥት ያወጣውን አዋጅ የሀገሪቱ የሠራተኛ ማኅበራት በቁጣ ተቃውመዋል። በኮቪድ-19 ክትባት ላይ የዚምባብዌያውያን ጥርጣሬ እያየለ መምጣቱ በሚነገርበት ወቅት ነው የሀገሪቱ ማስታወቂያ ሚኒስትር እንዳባኒንጊ ኒክ ማንጓና በመንግሥቱ መገናኛ ብዙሃን ወጥተው ከነገ ሰኞ ጀምሮ ተግባራዊ ስለሚደረገው ውሳኔ የተናገሩት። የመንግሥት ሠራተኞች ሁሉ እስከ ትናንት በስተያ አርብ እንዲከተቡ ተቆርጦ የነበረው ቀነ ገደብ እንደማይራዘም ሚኒስትሯ ማስታወቃቸውን ሐራሬ የሚገኘው ሪፖርተራችን ኮሎምበስ ማፉንጋ ዘግቧል። በሌላ በኩል ግን ሠራተኞች እንዲከተቡ እንደሚያበረታቱ የገለጹት የዚምባብዌ ተራማጅ መምህራን ማኅበር ፕሬዚደንት ታካፋቪ ራዡ ክትባት የውዴታ ውሳኔና እርምጃ እንጂ በግዴታ ሊወስዱት የሚገባ መሆን የለበትም ብለዋል። የመንግሥቱ ውሳኔም የመምህራኑንና የማኅበራቸውን ሐሳብ ግምት ውስጥ ያላስገባና የአንድ ወገን መሆኑን ጠቁመው ኮንነዋል። የዚምባብዌ መምህራን ከሀገሪቱ የመንግሥት ሠራተኛ አብዛኛውን ቁጥር የሚሸፍኑ ሲሆን መንግሥቱ የክትባት መርሃ ግብሩን ከጀመረ አንስቶ ወደ ሁለት ሚሊየን ተኩል ሰው መከተቡን አስታውቀዋል። ማኅበሩ ጉዳዩን ወደ ፍርድ ቤት እንደሚወስደው ዡ አስታውቀዋል። የዛሬ ስድሳ ዓመት በፓሪስ ፖሊስ በአልጄሪያውያን ላይ የተፈጸመው ብዙ ሕይወት የጠፋበት የኃይል እርምጃ ይቅር የማይባል እንደሆነ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ትናንት ተናገሩ። ጥቅምት 7 1954 ዓ ም ሌሊት እብሪተኛ ነበሩ በሚባሉት የፓሪስ ፖሊስ አዛዥ ሞሪስ ፓፖን ትእዛዝ ለተገደሉት አልጄሪያውያን መታሰቢያ በተዘጋጀው የስድሳኛ ዓመት ስነ ሥርዓት ለተገኙ ቤተሰቦች ንግግር ያደረጉት ማክሮን በአስሮች የሚቆጠሩ ተቃዋሚዎች መገደላቸውንና አስከሬኖቻቸው ሴይን ወንዝ ውስጥ መወርወራቸውን አምነዋል። ከኤሊዜ ቤተ መንግስት የወጣው መግለጫ በዚያች ሌሊት በሞሪስ ፓፖን የተፈጸመው ወንጀል ለሪፐብሊኳ ይቅር የሚባል አይደለም ሲሉ ማክሮን መቀበላቸውን አስታውቆ ይህ አሳዛኝ አድራጎት ብዙ ጊዜ ሲገፋ ወይም ሲካድ ወይም ሲሸፋፈን ቆይቷል ብሏል። የአልጄሪያ ፕሬዚደንት አብዱልማጂድ ቴቡንም የሺ ዘጠኝ መቶ ሐምሳ አራቱ ጭፍጨፋና በሰብዕና ላይ የተፈጸመው ወንጀል በሁላችንም ሕሊና ተቀርጾ ይኖራል ማለታቸውን ከቢሮቸው የወጣው መግለጫ ይናገራል። የያኔው የፓሪስ ፖሊስ አዛዥ ፓፖን የናዚ ጀርመን ተባባሪ እንደ ነበርና አይሁድ እየተያዙ እንዲባረሩ በተካሄደው ዘመቻ ውስጥ መሳተፉ በ1980ዎች ውስጥ በአውሮፓ የዘመን አቆጣጠር ከተጋለጠ በኋላ በሰብዕና ላይ በተፈጸሙ ወንጀሎች ተከሶ ጥፋተኛነት ተበይኖበት የነበረ ቢሆንም በኋላ ግን መለቀቁ ተገልጿል። ኢማኑዌል ማክሮን የቅኝ አገዛዝ ዘመን ካከተመ በኋላ የተወለዱ የመጀመሪያው የፈረንሳይ ፕሬዝደንት ናቸው። ለዜና የተያዘው ጊዜ በዚሁ አበቃ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ክቡራትና ክቡራን አድማጮች ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ለራዲዮ መጽሔት ወደ አሉላና ወደ ትዝታ ለመልሳችሁ። ጤና ይስጥልን፣ እንደምናመሻችሁ። ክቡራትና ክቡራን አድማጮቻችን እሁድ ጥቅምት 7 2014 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችሁ እናመሻለን ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ የምሽቷን ቀዳሚ ስልት ዘወትር ብዙ የሚያነጋግረን ኮቪድ-19 ዛሬም ቀልብ የሚስቡ አዳዲስ ጉዳዮች ይዞ ብቅ ብሏል። አሁን ደግሞ መጪውን ጊዜ ጭምር በሚመረምሩ ርዕሰ ጉዳዮች የሳይንሱን ማህበረሰብ ማነጋገር ይዟል። ሶስት የተለያዩ የሕክምና ዘርፎች ባለሙያዎችን ጋብዘናል። ከዚያ በፊት ግን ቀደም ብለን በያላችሁበት ተነጋገሩ ስንል ላቀረብንላችሁ ጥያቄ መልስ አገኛችሁ ወይ እንላለን ከውይይታችን መግቢያ ታዲያ መልሱን ታገኛላችሁ። አሁን በመግቢያችን ያስተዋወቅናቸውን የሶስቱን እንግዶቻችንን ማንነት እናስታውሳችሁ። ፕሮፌሰር ጥላሁን አደራ እዚህ ዩናይት ስቴትስ ውስጥ በሚገኘው የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኢፒዴሚዮሎጂ ትምህርት ክፍል ሊቀመንበርና መምህር ናቸው። ዶክተር አሰፋ ጀጃው መኮንን በዩናይትድ ስቴትሱ የሮክቪል የውስጥ ደዌ ህክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። ዶክተር አሰፋ በተጨማሪም የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ የክሊኒካል እና ፋርማሲ ሳይንስ መምህር እንዲሁም የትምህርት ክፍሉ ምክትል ሊቀመንበር ናቸው። ወደ ውይይቱ እንለፍ። ይሄ ብዙ የሚያነጋግረን የኮቪድ ጉዳይ በየቀኑ አዳዲስ ነገሮች ይዞ ብቅ ይላል። ዛሬ ከዚህ ቀደም ካደረግናቸው የተለየ ወደፊት ያለ ሁኔታን የሚመለከቱ ጉዳዮች በስፋት እናያለን። በዚህ ውይይት እንደየሙያ ዘርፋችሁ ጎላጎላ ብለው የሚታያችሁ ነገሮች ታነሳላችሁ። መንደርደሪያዬን ላስቀድም። ቫይረሶች የሚጓዙበት መንገድ ሩቅ ነው የሚል አነጋገር አለ። እስከዛሬ በቫይረስ አማካኝነት በወረርሽኝ መልክ የተቀሰቀሱ በሽታዎች ከፈንጣጣ በሽታ በቀር ከዓለም ጨርሶ አልጠፉም። ከአስር ዓመታት በፊት ተከስቶ በቁጥጥር ስር ከመዋሉ በፊት 774 ሰዎች የገድለው በእንግሊዝኛው ምህፃረ ቃል ሳርስ በመባል የሚታወቀው አጣዳፊ የሳምባ ህመም የሚከሰት የቫይረስ ዝርያ እናስታውሳለን። ከዚያ ቀደም በተለያዩ ጊዜያት የተነሱ የኮሮና ቫይረስ አይነቶችም አሉ። ለብዙዎች እልቂት ምክንያት የሆነ መቶ ዓመታት ያስቆጠረው የኢንፍሉዌንዛ በሽታ ኤችዋን ኤንዋን የተባለው ቫይረስ ዝርያ የሚያመጣው አለ። እንዲህ እያልን ልንዘረዝር እንችላለን። ኮቪድ-19ም እንደ ጉንፋን እየተመላለሰ በከፋ ደረጃ እያሳመመ አያስደገድገንም ከሚለው ተስፋ ያዘለ ግምት። የትም አይሄድም አብሮን ይኖራል የሚል አስተያየትም እየተሰማ ነው። ፕሮፌሰር ጥላሁን ከርሶ ነው የምጀምረው። ይሄ ቫይረስ መሰራጨቱን ቢቀጥልም ብዙ ሰው በአንድ ወይም በሌላ መንገድ የመከላከያ አቅም የሚያዳብርበት ሁኔታ ቢፈጠርም የተለመደ በማህበረሰብ ውስጥ ስር የሰደደ በሽታ ወደሚሆንበት አቅጣጫ ያመራል የሚሉ ጥናቶች ብቅ እያሉ ነው። በእርሶ እይታ የኮሮና ቫይረስና የሰው ልጆች መጪጣ ምንድን ነው ይላሉ? በዚህም እንደርደር። አመሰግናለሁ አሉላ ስለዚህ እድል ይሄ ጥያቄ የከባድ ጥያቄ ነው። ለምን ጥያቄው መተንበይን የሚፈልግ ነው። ወደፊት ምንድን ነው ሊሆን የሚችለው፣ ምን አይነት ነገር ነው የሚገጥመን፣ በዚህ አሁን የምናውቀው ላለፉት ሁለት ዓመታት የተለማመድነው ቫይረስ ወደፊት ምን አይነት መልክ ሊይዝ ይችላል የሚል ነው ያንን በቅጡና በእርግጡ አውቃለሁ ብሎ የሚተነብይ ሰው ትንሽ ይከብደዋል። ለማንም ሰው የሚከብድ ነው። መተንበይ አስቸጋሪ ስለሆነ ግን በምናውቀው የቫይረሱን አፈጣጠሩንና አሰራሩን በማየት እሱን የሚመስሉትን ደግሞ ሌሎችን አሁን የጠቃስካቸውን ወደኋላ ተመልሰ ያየናቸውን ከአስራ ዘጠኝ መቶ አስራ ስምንት አመተ ምህረት ጀምሮ የነበረውን የኢንፍሉዌንዛ ኤ ቫይረስ እና ከዛ በኋላ የተነሱት አራቱ ትልልቅ ፓንደሚኮች እነሱን በማየት። እንዴት ደግሞ ከአንድ ቦታ ወደ ሌላ ቦታ እንደሚሰራጭ በሽታውን በማየት ወደፊት እንዴት ምን ሊሆን ይችላል የሚለውን ማሰብ ወይም ደግሞ ወደፊት አርቆ ለማየት ሙከራ ማድረግ ይቻላል። ስለዚህ አሁን አውቃለሁ በሚል ሳይሆን ሙከራ ማድረግ በሚለው አስተያየት ነው እኔ መጀመር የምፈልገው። አስቸጋሪ የሚያደርገው ዋናው ምክንያት በእኔ አስተያየት፣ ቫይረሶች በተለይም ደግሞ ኮሮና ቫይረስ በየጊዜው መልካቸውን ይቀይራሉ። ወይም ደግሞ በእንግሊዝኛ ዩቴት ያደርጋሉ አይነታቸውን ይቀይራሉ። ለምንድን ነው የሚቀይሩት ተብሎ ሲባል ሰውን ለመጉዳት አይደለም ነው የሚባለው። ሰው እንዴት አድርገን እንጉዳው ብለው አይደለም እነዚህ ቫይረሶች። እነዚህ ቫይረሶች እርግ እነሱን ያማከረተው የለም። ቢሆንም እነዚህ ቫይረሶች እንዴት አድርገን መባዛት እንችላለን፣ ከአንዱ ወደ ሌላው እንዴት መተላለፍ እንችላለን በአንድ በኩል በር ሲዘጋባቸው በሌላ በተከፈተ በር ውስጥ መግባት የሚችሉበት ምክንያት አይነታቸውን በመቀያየር ነው እና ያ አይነታቸውን ሲቀያይሩ ሁል ጊዜ ደግሞ እንደ ሎተሪ ነው ጄኔቲክ ሎተሪ ይባላል አይሳካላቸውም እና አንዳንድ ጊዜ አይነታቸውን ሲቀይሩ እንዲያውም ያከስማቸዋል ያደክማቸዋል አንዳንድ ጊዜ ደግሞ ሲሳካላቸውና ሚቴሽናቸው ሰክሰስፉል ሆነ በሚባልበት ጊዜ በዛን ጊዜ ፊት የሆነ በጣም የተጠናከረ ሀይለኛ የሆነ ቫይረስ መፍጠር ይችላሉ በፊት ያልነበረው አይነት ይህንን ባለፉት በነበሩት ቫይረሶች ማየት እንችላለን የነበሩትን የቫይረስ አይነቶች ኢቮልቭ እንዴት እንዳደረገ አሁን እንኳን የተለያዩ ምናልባት ሌሎችም ይህን ይጠቅሱታል ከመጀመሪያው በትንቲ ትንቲ ጃንዋሪ ላይ እንዲህ አይነት ኖቨል ኮሮና ቫይረስ አለ ከተባለበት ጊዜ ጀምሮ የመጣው ኦሪጂናል የሚባለው ቫይረስ ነበር ከዛ ቀጥሎ አልፋ የሚባለው መጣ አልፋ የሚባለው ሀምሳ በመቶ ከዛ ከኦሪጂናሉ ከመጀመሪያው ቫይረስ በጣም ተላላፊ ነው ቀጥሎ ደግሞ ሁላችን አሁን የምናውቀው ዴልታው መጣ ዴልታው ደግሞ ከአልፋው እንደገና ሀምሳ ፐርሰንት የበለጠ ተላላፊ ነው ኢንፌክሽስ ነው እና አሁን የምንኖረው አንድ አፍታ አይደለም። በፓንደሚክ ኤራ ነው የምንኖረው፣ በዛ ዘመን በዘመን ውስጥ ነው የምንኖረው። እንደዛም ከሆነ ቫይረሶቹ ራሳቸውን ሲቀያይሩ፣ እኛም የተለያዩ የመከላከያ ዘዴዎችን ስንፈጥር ቫክሲን አንዱ ሆኖ እንደዚህ እያልን እየተፋጠጥን ለረጅም ጊዜ እንቆያለን የሚል አስተያየት ነው። መልካም ዶክተር አሰፋ ወደርሶ ልሻገር ተጨማሪ ጥያቄ ከማንሳቴ በፊት በዚሁ በቀደመ ጥያቄ ላይ የየበኩላችሁን እይታ ብትፈነጥቁ። በሽታዎችን ታሪክ ስናይ በተለይ ቫይረስ ያመጣቸውን በሽታዎች አንድ ሺህ ዓመት ወደኋላ ብናይ የተከሰቱት ብዙ ህመሞች በተለይ ስፔሽየስ ክሮስ ሲያደርጉ እንለዋለን። ለምሳሌ ከእንሰሳ ቆይተው ወደ ሰው በሚፈጡበት ጊዜ ለተባለ ሰውየውን ለመግደል አይደለም፣ ያው መራባት ነው፣ ዛመት ነው። ብዙዎቹ ግን ያን ፕሮስ ካደረጉ በኋላ በተለይ በሰው ልጅ ላይ በዚህ ደረጃ ከተሰራጩ በኋላ መጨረሻ የሚሆነው ሂስቶሪክል እስካሁን ካየነው እና ወደፊት ምን ሊሆን ይችላል ብለን መተንበይ ብንችል እንደሚኮኖ መጥረት ከሰው ልጅ ላይ የመቆየት ዕድላቸው በጣም ከፍተኛ ነው የሚሆነው። ወደፊት እንግዲህ እንደዚህ ገዳይ ይሆናሉ ወይስ እየተቀያየር የሚመጣው የበሽታ የማምጣት አቅሙ ያነሰ ሊሆን ይችላል ወይ፣ እሱን እየቆየ የምናየው ነገር ነው ግን ብዙ ህመሞች በቫይረስ የሚመጡትም ሌሎችም ህመሞች ከሌላ ስፒሽስ ወደ ሰው መጥተው ሰውን ብዙ ጊዜ አጥቅተው ከዛ በኋላ ወይ በደከመ ሁኔታ ይኖራሉ ወይም ደግሞ እንደኢንፍሉዌንዛ ሲዝናል በሆነ መንገድ በሽታ እያመጡ ይኖራሉ እና የዛ አይነት ፍጣፈንታ ይኖረዋል ብዬ ነው ማስበው። እንግዲህ ይሄኛውን ልዩ የሚያደርገው ምንድን ነው? ዓለማችን ዳር እስከ ዳር በአንድ ጊዜ ነው ወረርሽኝ ላይ የገባቸው። ድሮ እንደዛ አልነበረም፣ ምክንያቱም ዓለም ጠባብ አልነበረም። ኢንፍሉዌንዛም ቢሆን ሲዝን አልነበር። ኖርዘን ሄሚስፌሩ ሲጎዳ፣ እንደገና የታችኛው ዓለማችን ክ ሲጎዳ እየቆየ አንዱን እያጠቃ ወደ ሌላ በምሄድ ነው። ይሄ ግን ጠቧል። ኮሚኒኬሽኑ በአንድ ጊዜ ነው። ወረርሽኞች ዳር እስከ ዳር እንደው ሰባት ቢሊዮንን ህዝቡን በምንለው ደረጃ በአንድ ጊዜ ነው እያጠቃ ያለው እና ስርጭቱ በጣም ከፍተኛ ነው ማለት ነው። መራባቱ በጣም ከፍተኛ ነው። ስለዚህ የተለያዩ አይነት ቫይረሶች ቶሎ ቶሎ መፈጠር እድላቸውም ከፍ እያለ ነው። ከዛ ጋር የቫይረሱ ዝርያ ከመራባቱ መጠናል እና በምን ያህል ፍጥነት እንደሚኮ ደምንለው ይቀየራል። ክትባቶች ተሳክቶ በጣም ቀበሬጃቸው ሰፊ ቢሆን እንደገና ፈርድ ሚኒቲን በናቹራል ኢንፌክሽን በምንለው በዛም ቢመጣ መች ይደክማል፣ መች ሰው ላይ ይቆያል የሚለው ነው እንጂ ከሰው ጋር የመቆየት እድሉ እጅግ በጣም ከፍተኛ መልካም ፕሮፌሰር በስራት ወደ እርስዎ የሚሻገርበት ጥያቄ የሚቀጥለውን ምዕራፍ እንዴት መያዝ ይቻላል የሚለውንም አጣምረው እንዲመልሱ ነው። ቀደም ባለው ጥያቄ ላይም ሀሳብ ካለው ይፈንጥቁ። ይህ በሽታ እንደተፈራ ወይም እንደተባለው አብረውን የሚዘልቅበት ሁኔታ ቢፈጠር የሚቆጣጠሩት አይነት በሽታ በሕክምና የሚሆን አሁን በተያዙት የክትባት ስራዎች ወደሚቆጣጠሩት ደረጃ የመምጣት እድሉ ምን ያህል ይመስሎታል? እንደተባለው ከዚህ በፊት ፕሮፌሰር ጥላሁንም ዶክተር አሰፋም አድሬስ አድርገውታል። ኤዲሹ እንግዲህ ሁላችንም እንደምናውቀው በማንኛውም ፐብሊክ ሄልዝ ኮመን የሆነ ነገር ምንድን ነው ፓንዳሚክ ሄዶች አሉት፣ የሚያልፍበት ጊዜ አሁን መጥፎ ጊዜ ውስጥ ነው ያለ ነው። ግን ትንሽ ደግሞ ሳል ያለበት ጊዜም ያለ ነው። የተስፋፋ ብሄ የሄደበት ጊዜ ብዙ ሰዎች እያለቁበት የነበረውን ግራፍ ወደ ላይ የሚሄድበትን ጊዜ አትሊስት እዚህ ዩናይት ስቴትስ ውስጥ ያለን ሰዎች ያለፍ ነው ይመስላል። ባለፈው ሳምንት፣ የዛሬ አስር ቀን ጀምሮ ስታቲስቲክሱን ሰምታችሁ ከሆነ አትሊስት እየቀነሰ የመጣ ይመስላል። እርግጥ እየቀነሰ ይምጣ እንጂ የዛሬ አመት ከነበሩት ስታቲስቲክሶች ስቲል ኮሚኒኬብል ነው። ስቲል ብዙ ሰዎች እየተያዙ ነው ግን አትሊስት እየጨመረ አይደለም እየቀነሰ ያለበት ስቴጅ ነው። እዛ ስቴጅ ውስጥ ነው ብዙ መቆየት የምንፈልገው። የመጀመሪያው ስቴጅ ያው እየተስፋፋ ባለበት ጊዜ ከቱንቲ ጀምሮ ያለንበት ስቴጅ ነው። የአሁኑ ስቴጅ ደግሞ እየቀነሰ የሚሄድበት ነው። እንግዲህ የተለያዩ ነገሮች ነው። አንደኛ በሄርድ ኢሚዩኒቲ ዶክተር አስፋል ሜንሽን እንዳደረጉት፣ ሁለተኛ ደግሞ በቫክሲኔሽን እና ሰው ደግሞ ጥንቃቄ በማድረግ የፐብሊክ ሄልት ሜዠሮች ማስክ በማድረግ እንዲህ ጥንቃቄ በማድረግ አሁን እዚህ ቦታ ደርሰናል። እንግዲህ አሜሪካም ወደ ስልሳ ስድስት ሚሊዮን ህዝብ ገና ቫክሲኔትድ ያልሆነ ሰው አለ። ግን ቢሆንም ከግማሽ በላይ ቫክሲኔትድ ሆኗል ሰው። ይሄ ትሬንድ ከቀጠለ ቫይረሱ ቢኖርም ቢፋፋም፣ ሰዎችንም አፌክት ቢያደርግ የሰው ኑሮ ቀን በቀን የምንነት በስራ በትምህርት ቤት በተለያየ በገቨርንመንት ኦፊሶች ያለውን የማስተነካከል ነገር ላይኖር ይችላል። ሰው ኑሮውን እየቀጠለ ግጥ ውስጡ ኢንፌክሽን ቢኖር እንግዲህ ይሄን ስቴጅ ምን ያህል እንደሚቀልጥል አናውቅም ምክንያቱም ፋምዳሉ የአለምን በሙሉ አፌክት ስላረገ የአሜሪካ ነገር ብቻ ስላልሆነ ሁሉንም ሀገር ተመሳሳይ ጥንቃቄና ተመሳሳይ ቫክሲን የመውሰድ ነገር ቢኖር ኖሮ እና ሌሎቹ አለማት ሁሉ እንደዚሁ ከሀምሳ ፐርሰንት በላይ ፕሮቴክትድ የመሆን እድል ቢያጋጥማቸው ኖሮ የሚቀጥለው ስቴጅ ውስጥ ለመግባት በጣም ይቀለል ነበረ አሁን አፍሪካ የሚወሰድ ነው እንደሆነ አሁን መጨረሻ የህይወት ሪፖርት ሴፕቴምበር ሰላሳ ላይ ነው የዓለም ጤና ጥበቃ ሪፖርት ያደረገው፣ አራት ፐርሰንት ብቻ ነው አፍሪካ ውስጥ የተወጋው ማለት ነው። ስለዚህ ሄርድ ኢሚዩኒቲ ነው ከዛ የምንጠብቀው። ይሄን ስቴጅን ካለፍን በኋላ እና በቂ ኢሚዩኒቲ ቢልድ ማድረግ ከተጀመረ በኋላ እንደ ሌሎቹ ቫይረሶች የሚሆኑ ነው የሚመስለኝ ምክንያቱም የዛሬ ሀያ ዓመት ውስጥ ሌሎች ኢንፍሉዌንዛ፣ ሌሎች ሶስት ኮሮና ቫይረሶችን ማለፍ ችለናል እና የምናልፈው ይመስለኛል። ግን እዛ ቦታ ለመድረስ ጊዜ የሚፈጅ ይመስለኛል። ጥሩ ኒውስ አለ ፊስት የሰለጠኑ ሀገሮች ለዜጎቻቸው በማቅረብ ቻሉ ይሄ አንዱ ነው። በትራንስሚሽኑ በኩል በሌላው በኩል ደግሞ ያው ወደ ቦስተሩ ወደ ቫክሲን ወደ መድኃኒቶቹ ውስጥ እንገባ ደግሞ ብዙ ተስፋ የሚሰጡ ነገሮች አሉ በፓይፕላይን ላይ ያሉ በመፈቀድ ላይ ያሉ ሰው ለመከላከያ ብቻ ሳይሆን ተይዞም ቶሎ የሚድንባቸው ነገሮች ተስፋዎች ስላሉ እኔ ትንሽ ሆፕ ያለ ይመስለኛል። ወደኋላ ምንመለስ አይመስለኝም። መልካም የማጠናከሪያ ክትባቶቹን ለሕክምና የሚውሉ አዲስ የመጡትንም ክትባቶች፣ ሌሎች ምርጫዎችንም ጨምሮ ፕሮፌሰር ብስራት የገለጿቸውን እንመለከታለን። የዚህ ቫይረስ እድሜ አጭር አለመሆኑን ከሞላ ጎደል የምትስማሙበት ይመስላል ሊቀይሩ የሚችሉ ሁኔታዎች ያሉትን ያህል የተለያዩ ጥናቶችም እንደሚያሳዩት አብሮን የመቆየቷ አዝማሚያ ትክክል ነው ወደሚለው ከሄድን ፕሮፌሰር ጥላሁን ቅድም ለፕሮፌሰር ብስራት ያነሳው ጥያቄ አለ። ሊቆጣጠሩት የሚችል ህመም የመሆን እድሉ ምን ያህል ነው? ከዚህ ቀደም ብዙ በቫይረስ የተነሱ በሽታዎች የሰው ልጅ ተቆጣጥሯቸው ሲነሱ ሲቀሰቀሱ ቶሎ ብዙ ህዝብ ሳያጠፉ ይከስማሉ። ተመልሰውም የሚመጡ አሉ። ስር የሰደደ የሚባለው ደረጃ ቢደርስ እንኳን የከፋ አደጋ የማያስከትል የመሆን እድሉ አሁን ካሉት አዝማሚያዎች አንጻር ምን ይታዩታል? አድማጮች ከሶስቱ ባለሙያዎች ጋር በአነጋጋሪው ርዕሰ ጉዳዮች ዙሪያ የጀመርነው ውይይት እንደተከታተላችሁት አላበቃም። ለቀደመውና ለቀሩት ጥያቄዎች ለሚሰጧቸው ማብራሪያዎች ደግሞ ቆየት ብለን መልሰን እናመጣቸዋለን። ለአሁኑ እናመሰግናለን። በተከታዩ የብዙአየው ደምሴ የህልሜ ንግስት ወደሚቀጥለው ቅንብር እንውሰዳችሁ። የሁን ለግሩም ስልቱ እናመሰግናለን። አድማጮች አሁን ባለፈው ፕሮግራማችን ጀመር ወዳደረግ ነው እና ዛሬ ወደምንቋጨው ወጋችን ነው የምንወስዳችሁ። አሁን የዲጂታል ቴክኖሎጂ ባለሙያዎቹ ተመልሰዋል። ሀሳብ፣ ፈጠራና መጪው ጊዜ በቀደመው ቃለ ምልልሳችን እልባት ካደረግንበት ጭብጥ ነው የምንደረደረው። የብሌኖቹ ኤፍሬም ግርማና ማይክ እንዳለ ናቸው። ኤፍሬም ካንተን ጀምር። ብሌን ውስጥ የምትሠሯቸውን ሥራዎች በሁለት ከፍለህ ነግረህናል። በአንድ በኩል ግልጋሎት ትሰጣላችሁ፣ ዋና ስራችሁ ነው። ከዚህ ቀደም ሌሎች ሙከራዎች እንደነበሯችሁ ተረድቻለሁ። ኮለር የተባለው ቴክኖሎጂ ከዚህ ቀደም ከሰራችሁት ውስጥ ነው። ምንድን ነበር ያደርግ የነበረው? እንደ ሞክሴት ሁሉ እንዴት ተጠነሰሰ? እንዴት ተወጠነ? አጫውተን እስኪ። እንዳልኩም ሀሳቦች፣ ችግር የሚወልዳቸው ሀሳቦች ናቸው። ከችግር አንጻር የሚፈጠሩ መፍትሄ፣ ብለን የምንገምታቸው ነገሮች፣ ሞክረው ብለን የምናስበው ነገር ነው እና ስድስት ሰባት አመት በፊት ነው ማይክ ቦልቲሞር ነበር የሚኖረው ከዚህ ውጭ ላሉ አድማጮቻችን ድርጅታችሁና አንተ ከምትኖርበት ዋሽንግተን ዲሲ ሀምሳ ኪሎ ሜትሮች ያህል ወጣ ያለ ከተማ ነው እያልክ ያለው እና በአጋጣሚ ሆኖ ደግሞ ብዙ ሚቲንች ነበሩ። ያው ሚቲንች ዩ የሚመጡት በኮንፈረንስ ኮ ወይም በስልክ ላይ በካላንደር ውስጥ አድርገው ነው የሚመጡት እና የምንጠቀምባቸው ፕሮዳክቶች ያን ጊዜ ያንን ሚቲንግ ጆይን ለማድረግ አንተ በስብሰባው ለመገኘት ለመሳተፍ በስብሰባ ስብሰባው ላይ አቴንድ ለማድረግ እስከ ጃል አድርገኸው ትን ነንበር መክተት ይኖርባሃል። ትደውላለህ ለመጀመሪያ ቁጥሩን ከዛ በኋላ ትን ነንበር ትከታለህ። ከዛ በኋላ ስብሰባ ውስጥ ትገባለህ። እና በጣም ያን ጊዜ የተጨናነቀ ጊዜ ነበር እና ለምንድን ነው የነዳው ስመጣ ስብሰባ ላይ ራሱ ስብሰባ ውስጥ የሚከተኝ ፕሮዳክት የሌለው ብለን ፈለግን፣ ልናገኝ አልቻልንም። ያው አብዛኞቹ ንን የሰርቪስ የሚሰጡ ካምፓኒዎች ጀስት ካላንደር ይሰጡና ከዛም በኋላ ነበር ሰጠዋል። ደውለህ ኮኔክት ታደርጋለህ እና እኛ አሁን የጻፍ ነው ፕሮግራም ያንን የሚያደርግ ነው። ለምሳሌ አንተ ስብሰባ አለብህ፣ መንገድ ላይ ነህ፣ መኪና ውስጥ ነህ፣ እየነዳህ ነው፣ እና የስብሰባው ሰዓት ይደርሳል። በፊት አክቸሊ ማይክ መንገድ ላይ ሁሉ እያደረገ ይደውልና ፒን ነንበሩን ከብቶ ኮኔክት ያደርግ ነበረ። ቁጥሩን ለማስገባት ሲል መኪናውን መንገድ ዳር ለማቆም ይገድዳል ሰው። ይሄኛው በጣም ስማርት ቴክኖሎጂ ወጣት ነው እና ምንድን ነው የሚያደርገው? በኢሜልህ ይመጣል። ስልክ ላይ ማስታወሻ ይይዛል። እና እዛ ስብሰባ ላይ ለመግባት የሚያስችል ቁጥር አለ እና ደግሞ አብሮት ፒን ነንበር አለ እና ይሄ አሁን ኮለር የሚባለው ፕሮዳክት የሚሰራው ምንድን ነው፣ የትኛው የስብሰባው ቁጥር ነው የትኛው ፒን ነንበር ነው ብሎ ራሱ ያውቀዋል። እና ቀጥታ እየነዳህ እያለ ይደውልና ከስብሰባው በፊት ሰላሳ ሰከንድ ይደውልና፣ በእንደዚህ ሰዓት አሁን ከሰፌ ሰከንድ በኋላ ስብሰባ ስብሰባ እንዳለህ ለማስታወስ ምልክት ይሰጠሃል፣ ያስታውቃል። ሰው ይናገር ነው ኮለር ነኝ። አሁን እንደዚህ አይነት ስብሰባ አለብን ለዚጋ መግባት ከፈለግ አንድ ቁጥር ንካ ወይም ማትፈልግ ከሆነ ሁለት ቁጥር ንካ ይልሃል። አንድ ቁጥርን ስትነካ ራሱ ፒን ነንበሩን ፈልጎ ከካላንደሩ ላይ ፈልጎ አድቶ እሱ ይሄኛው ፒን ነንበር ነው ብሎ ያስገባሃል ማለት ነው። እና ያ አሁን ላይክ እንዳልኩ ከውስጥ ከኛ ካለ ችግር አንፃር የተነሳ አይዲያ ነው። እስካሁን ድረስ አሁን አወርደነዋል፣ ግን በኢንዲቪጁዋል የሚጠቀምበታለን እና አሁን ከሰላሳ ሰከንድ በፊት አሁን ስብሰባ ላይ አላስብም ቁጭ ይህ ፒን ነንበር ምናምን አ ራሱ ፕሮዳክት ይደውልልኛል። ራሱ ኮኔክት ያደርገኛል። ኮለር ያ ነው እንግዲህ ከምናብላላቸው አይዲያዎች ዋናው እሱ ነበረ። እንደውም በኮለር ምክንያት ብዙ ቦታ ሄደን ነበረ፣ ለአንድ አዋርዶችን ማሸንፈን ነበረ። መልካም። ቀደም ሲል ስለ ሀሳብ አንስተናል። ሀሳብ ደግሞ ብዙ ቦታ ያደርሰናል። ስለ ብዙ ነገሮችም እንድንነጋገር እድል ይሰጣል። አሁን ባሳለፍነው አንድ አመት ተኩል ውስጥ ብዙዎቻችን የለወጠ በአንድ ወይ በሌላ መንገድ ሌሎች ነገሮችን እንድንማር ያደረገ ፈተና ውስጥ ነው ያለፍነው ወይንም እያለፍን ያለ ነው። ከዛ አንጻር ከእንደዚህ አይነት ፈተናዎች ሲወጣ ከቅርብ ጊዜ የማነጋግራቸውንም እንግዶች የሚያዩትን ነገር መመልከት የምፈልግበት ጥያቄ ነው። መረውርላችሁ አንዳንድ ጊዜ እንዲህ ያለ ትልቅ ፈተና ከመሰረቱ ነው ከነበርንበት በተለየ መንገድ እንድናይም ፈተናነቱ አሳዛኝ ነገሮች የፈጠረውን ያህል ወደ ራስን መመልከትም የሕይወትን ማቅጣጫ በተለየ መነጽር እንድናይ መጋበዝ ጭምር እድል ይሰጣልና ያን ግን ማድረግ የሚችሉ ቅድም የፍሬም ለሀሳብ ቦታና ጊዜ መስጠት ብለሃል። በዛ አይነት መንፈስ ላሉ ሰዎች ነው እና ድህረ ኮቪድ-19 ዓለም ጨርሶ ሌላ እንደሚሆን የሚያከራክር የማይመስልበት ቦታ ደርሰናል። አንዳንድ ነገሮች ከመሰረቱ አሁንም ተቀይረዋል። ለእናንተስ ምን ይታያቸዋል። በምትሰሩት ስራ ብቻ ሳይገደብ የነገውን ዓለም የምታዩበትን መነጽር አስቀየራችሁ ያሳለፍ ነው ጊዜ በስራችሁ ውስጥም ምን አይነት ለሰው ልጅ የሚጠቅሙ ነገሮችን መስራት እንችላለን የሚለውን ድሮም ትሰሩበት ከነበረው የበለጠ እንድገፉ አደረገ ወይ? ማይክ ካንተ ልጀምር፣ ወደ ኤፍሬም መለሳለሁ። መጀመሪያ አመሰግናለሁ። እናመሰግናለን አሉላ ይህን ስላድረግ ልክ ቅድም ልክ እንዳልከው ኮቪድ መምጣቱ ብዙ ነገር እንድናያርቆናል። እኔ በበኩሌ ለውጥ የምወድ ሰው ሁሌ አዲስ ነገር መለወጥ አለበት ብዬ አምናለሁ ይ ነው እንደሱ የኖርኩት። ቤተሰቦች ይህም አባትም ልክ እንደሱ ነው የሚያስበው። የተማርካቸ ሰው ለውጥ ብዙ አያስፈራል። መለወጥ እንደውም አንተ ልክ እንዳልከው፣ ሌላ አስተያየት፣ ሌላ አይነት አስተሳሰብ መፍጠር ይችላል እያስባለ። ለእኛ ይሄ የኮቪድ ነገር መምጣቱ የምናምናቸውን ነገሮች በደንብ የሙዲ ይዘን በደንብ እንድናምን የረዳን ብዬ አስባለሁ። እኛ ከድሮ ድርጅታችን ለምሳሌ ብሌንን ስንገነባ የተወሰኑ ወሳኝ ናቸው ብለን ያሰብ ናቸው አይዲያዎች ነበሩ ሌላ ቦታ የሌሉ ነገሮች። ለምሳሌ አብረው የሚሰሩትን ሰዎች ልክ እንደ ቤተሰብህ ማየት አለብህ የሚል ነገር እናስባለን። በብሌን እና አብረው የምት አይዲያዎች ምንም አስቸጋሪ ቢሆኑ እነዚህ ሀሳቦች የሙጥኝ ብለህ እስከ ያስካቸው ድረስ መጨረሻ ማድረስ ከቻልክ ድረስ አሁን ባይሰራም ወደፊት ግን የሚሰራበት ነጥብ ላይ ሊመጣ ይችላል ብለን እናምናለን። ስለዚህ ይሄ ኮቪድ የረዳን ነገር ቢኖር የምናምናቸውን ነገሮች በደንብ ጉጥ ይዘን ወደፊት መግፋት እንዳለብን የተማርኩ የቤተሰብ እኔ ማስበው ተመስገን ነው እኛ ቢዝነሳችን ብዙ ኢምፓክት አልሆነም። በኮቪድ ምክንያት የእኛ ቢዝነስ እንደውም አድጓል። በኮቪድ ሁሉ ሰው ወደ ቴክኖሎጂ ዞር ብሎ ሲያስብ እኛ ብለን የቴክኖሎጂ ፕሮቫይደር በመሆኑ ቢዝነሱ እያደገ ነው ያለው አገልግሎታቸው ይበልጥ ተፈላጊ፣ ይበልጥ አስፈላጊ ሆኖ እየታየ እየጎላ እየጎላ ነው ሄደው። ሞግዜት ላይም ቢሆን አሁን ወላጆች በደንብ እየገባቸው ነው ቴክኖሎጂ ምን ያህል ወሳኝ ነገር እንደሆነ ለልጆቻቸው እድገት፣ ልጆቻቸው ትምህርት መማር የሚችሉት በአይፓድ ነው አሁን። ስለዚህ እነዚህ ነገሮች ባላንስ ሊያደርግ የሚችለው ቴክኖሎጂ ነው ብለው እያሰቡ ነው። እና እኛ እውነት ለመናገር ያለፈው አስራ ስምንት ወር ሀያ ወር ወደኋላ ተመልሼ የሚነግረኝ ነገር ያመናችሁበትን ነገር በቃ አጥብቃችሁ ያዝ ነው። መልካም ኤፍሬም፣ ያንተን ሀሳብ የውይታችን መቋጫ እናድርግ። የያዝነውን፣ የነበረንን፣ የምናምንበትን ጥሩ ነገር አጥብቀን እንድንይዝ ረድቶናል ብሏል። ለአንተስ እንዴት ነበር? ኮቪድ በጣም ትልቅ ነበር ይጠባሳል። በተለይ በኔ ፋሚሊ ላይ አሁን አባታችን ያረፈው በኮቪድ እና አሁን የኔን አባቶቻ ሳይሆን በጣም ብዙ ሰዎች ያለቁበት ነገር ነው እና ያ ትልቅ ትልቅ ትልቅ ነገር ሰርቶ ነው የሄደው ኮቪድ ማለት ይቻላል። በዛ አንጻር ስታየው ግን ኢን ጀነራል ደግሞ ስታየው አንዳንድ ጊዜ ኮቪድ አንዳንድ ጊዜ የተወሰነ የጥም ሆነ ጊዜ የሰጠን ይመስለለን ትንሽ ቆም ብላችሁ አስቡ። ብዙ ሰዎች አሁን በፊትም አሁን ልጆቻቸው ጋር ከፋሚሊዎቻቸው ጋር ጊዜ የማያሰር ሰዎች በኋላ ከልጆች ከፋሚ ጋር እንደገና ተመልሰው ግን ያሉ እና ምን ላይ ህይወት ደግሞ ምን ያህል በቃ ፋጃይል እንደሆነ በትንሽዬ ቫይረስ ኦቨርናይት ሰው ይችላል እና ምን ያህል እኛ ሰዎች ስንባል ጅስት ዝም ብሎ ከንቱ ነገር በቃ ይሄ የሚመረተው የጦር መሳሪያ ምንም የማይበግረው ትንሽ ይሄ ቫይረስ ነው እያጣ ያለው። እና በአንድ በኩል ጥሞና ጊዜ ሰጥቶናል፣ በሌላ በኩል ደግሞ ትልቅ ጥፋት ሰርቷል እና በቴክኖሎጂም አንጻር ስታየው ላይክ ማይክ እንዳለው ቅድም ብዙም ኢምፓክት አልሆነም። እንደውም ስራችን ሞር ክሬቲቭ እየሆነ ነው የመጣው እንደ የተወሰነ ትንሽ የቲም የፋሚሊ ስፒሪትን ትንሽ ድሮ በፐርሰን ነበር የምንገናኘው፣ ኦፊስ እየሄድን ነበር የምንገናኘው። ደስ የሚል ነገር ነበር። አሁን እሱ ትንሽ እየቀለሰ መጥቷል። ምናልባት ወደፊት ሊመለስ ይችላል የሚል ግምት አለ። ኤፍሬም፣ አባትህን በኮቪድ በማጣትህ አዝናለሁ። ከዛ ተጽናንታችሁ ህይወትን በተሻለ በጠንካራ መንገድ የምትመሩበትን ትምህርትም ወስደናል ብልሃል። እንግዲህ ድህረ ኮቪድም ሆነ አሁን ያለንባቸው ሌሎች ፈተናዎች ማግስት አዳዲስ ሀሳቦቻችሁን ጨምሮ የምትሰሯቸውን መልከት የምናደርግበት ሌላ መሰል አጋጣሚ እንደሚኖር ተስፋ አድርጋለሁ። ኤፍሬም ግርማ ማይክ እንዳለ፣ ለአሁኑ ግን ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ። አመሰግናለሁ። መሰረታቸው እንግሊዝኛ የሆኑትን ጨምሮ በልማድ የሚነገሩ የተሳሳቱ ቃላት አጠቃቀሞች ዙሪያ የተሰናዳ ቅንብር ነው። ንጉሴ ለምሽቱ ይዞ የቀረበው የአዲስ አበባው መስኮት ተከፈተ። ትዝታና ሉላ እንዴ ሰነበታችሁ? እናንተም ጋር ያጋጥማል። መቼም መንገድ ላይ አንዳንድ ጊዜ እግረ መንገድ ከሰው ጋር ሲገናኙ ለፕሮግራም ሊሆን የሚችል ነገርም ማግኘት እንደሚቻል ነው። አሁን በዚያን ሰሞን ከአንድ ወዳጄ ጋራ ተገናኝተን፣ ጤና ይስጥልኝ አርቲስት እሸቱ ጥሩ ነህ አልኩት። ጤና ይስጥልኝ ካለኝ በኋላ እኔ አርቲስት ሳልሆን ሰዓሊ ነኝ አለኝ። እንዴት አልኩት። ማብራሪያውን ቀጠለ። የተከበረ የተወደደ ቃላት አለን፣ ትግግር አለን፣ እውቀት

haben bestimmt noch was ist ያሰኘው መዝገበ ቃላታቸው ጠይብ ይሉና በቅንፍ ውስጥ ጠቢብ የሚለውን ቃል ያስቀምጣሉ። ጠቢብ ማለት በአጭሩ ብልህ፣ አዋቂ፣ አስተዋይ፣ ፈላስፋ ማለት ሲሆን ጠይብ ደግሞ ባለእጅ፣ ቀጥቃጭ፣ አንጥረኛ፣ ሸክለኛ፣ ብረት ሰሪ ሸማኔ ፋቂ ማለት ነው ሁሉም የአዋቂነትን መግለጫ ለመስጠት ነው ለባለሙያዎቹ እንጂ ለሌላ እንዳልሆነ እዚህ ላይ ልብ ይሏል እንደውም አዲስ መዝገበ ቃላት ጠይብን ማለፊያ ደግ ብሎም ይገልጸዋል ሰዓሊ እሸቱ ጥሩ ነገር ብዙ ነው የተጨዋወት ነው ለዛሬ እዚህ ላይ እናብቃ ሌላ ጊዜ እንመለስበታለን። እግዜር ይስጥልኝ። ንጉሴን ለዝግጅቱ እናመሰግናለን። አድማጮች፣ አሁን በመጀመሪያው አጋማሽ ስርጭታችን ወደ ጀምር ነው በኮቪድ አስራ ዘጠኝና የሰው ልጆች የመጪ ጊዜያት እጣ ዙሪያ ወደሚያተኮረው ውይይት የተወያይ እንግዶቻችንን ማንነት በአጭሩ ለማስታወስ ፕሮፌሰር ጥላሁን አደራ የኤፒዲሞሎጂ ባለሙያ፣ ዶክተር አሰፋ ጀጃው መኮንን የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዞ የሚመጡ በሽታዎች ስፔሻሊስት፣ እንዲሁም ፕሮፌሰር ብስራት ኃይል መስቀል የፋርማሲ ሳይንስ ባለሙያ ናቸው። አሉላ በቀደመው ውይይታቸው መጨረሻ በሰነዘረላቸው ጥያቄ ነው የሚጀምሩት። የማጠናከሪያ ክትባቶቹን ለሕክምና የሚውሉ አዲስ የመጡትንም ክትባቶች ሌሎች ምርጫዎችንም ጨምሮ ፕሮፌሰር ብስራት የገለጿቸውን እንመለከታለን። የዚህ ቫይረስ እድሜ አጭር አለመሆኑን ከሞላ ጎደል የምትስማሙበት ይመስላል ሊቀይሩ የሚችሉ ሁኔታዎች ያሉትን ያህል የተለያዩ ጥናቶችም እንደሚያሳዩት አብሮን የመቆየቱ አዝማሚያ ትክክል ነው ወደሚለው ከሄድን ፕሮፌሰር ጥላሁን ቅድም ለፕሮፌሰር ብስራት ያነሳው ጥያቄ አለ። ሊቆጣጠሩት የሚችል ህመም የመሆን እድሉ ምን ያህል ነው? ከዚህ ቀደም ብዙ በቫይረስ የተነሱ በሽታዎች የሰው ልጅ ተቆጣጥሯቸው፣ ሲነሱ፣ ሲቀሰቀሱ ቶሎ ብዙ ህዝብ ሳያጠፉ ይከስማሉ። ተመልሰውም የሚመጡ አሉ። ስር የሰደደ የሚባለው ደረጃ ቢደርስ እንኳን የከፋ አደጋ የማያስከትል የመሆን እድሉ አሁን ካሉት አዝማሚያዎች አንፃር ምን ይታዩታል? ፕሮፌሰር ብስራት፣ ወደ መጨረሻው ከነካኳቸውም ጋር ያዛምዱ። ልክ ነው። በዚህ እኔም እንደማየው ወደፊት ከዚህ ቫይረስ ጋር ተዋውቀን ተከባብረን እንኖራለን የሚል እምነት ነው ያለኝ። አንዳንዱን ነገር ወደፊት ሊሆን ያለውን ነገር አስቸጋሪ የሚያደርጋቸው አንድ ሶስት ነገሮች አሉ። አንደኛው ይሄ ቫይረስ አይነቱን እየቀየረ በሄደ ቁጥር በቶሎ የመራባት ኃይል እያመጣ እንደሄደ እናያለን ቅድም እንዳልኩት። ሁለተኛው አስቸጋሪ የሚያደርገው ቫይረሱ የእኛን የውስጥ የኢሚዩን ሲስተማችንን የማታለ ራሱን ቀይሮ ሾልኮ የመግባት የዛን አይነት አዝማሚያ ያሳያል። በተለይ አሁን ይሄ ደልታው ቫሪያንት እና ይሄ ሁለተኛው ዶጅ በማድረግ በማሳሳት ሾልኮ በመግባት የሚለው አይነት። ደግነቱ ግን እኛ አንድ አይነት ብቻ አይደለም ኢሚዩን ሲስተማችን ውስጥ ያለን የአንቲቦዲ የሚባለው ብቻ አይደለም፣ ብዙ ሰው የሚያውቀው፣ ሌሎችም አሉ እንደ ቲሴል የሚባሉ ቢሴልስ ደግሞ የሚባሉ ስለዚህ አንዱ ቢስተው ሌላው እንዳይስተው የሆነ ሰውነታችንም እየተዘጋጀ ያንን አነጣጥረው የሚጠብቋትን ያችን ፕሮቲን ስፓይክ የምትባለዋን ፕሮቲን ራሱንም እንኳ ቢቀያየርና ስቴቢላይዝ ቢያደርግ የእኛ ኢሚን ሲስተም እነዚህን በተለያዩ መንገዶች ይይዛቸዋል። ስለዚህ ይሄ ሁለተኛው መንገዱ ነው፣ ራስን የእኛን ኢሚን ሲስተም በማታለል የመግባት ያ ነው አንዱ። ሁለተኛው ከባድ የሚያደርገው አንደኛ ኢንፌክሽስ ነሱ ሀይለኛ መሆኑ፣ ሁለተኛ መደበቁ እና ሾልኮ መግባቱ፣ ሶስተኛው ደግሞ በሳይንሱ ቪሩለንስ ይባላል። ያ በሽታ ምን ያህል አስከፊና ከባድ ነው የሚለው የዛ የበሽታው አስከፊና ከባድነት እሱም ደግሞ ሶስተኛው ነው ወደፊት ያለውን ነገር ለመተንበያ አስቸንጋሪ የሚያደርገው ነገር ግን ቅድም እንዳልኩት እንደሚታየው ሁሉ ቫይረሶቹ እኛን ሆነ ብለው ለማጥቃት ፍላጎት የላቸው ነው የሚባለው። ያማከራቸው ሰው እንዳለም አላውቅም። ነገር ግን ባይሆን የነሱ ፍላጎት ራሳቸውን ማባዛት፣ በኤቮሉሽነሪ ፕሮሰስ ራሳቸውን ከአንዱ ወደ ሌላው እያደረጉ መቆየት ነው። እንዳውም አንዳንድ ሰዎች በጣም ታመው ከተኙ እነዚህ ቫይረሶች አይወዱትም ይባል። ለምን? ያ ሰው ታሞ ከተኛ ከሰው ተለየ ማለት ነው። ከሰው ከተለየ በሽታው ለመራባት ችግር ይሆነዋል። ስለዚህ ራሱ ቫይረሱ እንዳውም አንዳንድ አሁን በአዲስ የሆነ የወጣ ጥናት የሚያመለክተው በጣም ማያጠቃ እና የማይገል ሆኖ ላላ ያለ በሽታ እንዲሆን ለምን ላላ ካለ ሰው ጉንፋን ነው እያለ በሽታውን እያባዛውና ወደ ሌላው እያዛመተው ሊሄድ ስለሚችል ማለት ነው። ስለዚህ እነዚህን ነገሮች በማየት በሽታውን አስቸጋሪ ሊያደርገው ይችላል። ሆኖም አሁን ባልናቸው ቅድም ፕሮፌሰር ብስራትም እንደተናገረው ከነበሩትን ስንመለከት ይሄ ከዚህ ከቫይረስ ጋራ ተለማምደን የምንኖርበት ጊዜ እየመጣ ነው። አንድ ነገር አለ እዚህ ላይ በተለይ አንዳንድ የእኛ ሀገር ሰዎች ስለዚህ ጉዳይ ሲያጫውቱኝና ስንነጋገር ምናልባት የሚረዳው ነገር አሁን አንዳንድ ሰዎች ምን ይላሉ። እኔ ይህንን አዲስ የሆነ ማረኒ ምልትስ የምትሉትን ነገር አልፈልግም። እኔ አሁን ቁጭ ብዬ ቤቴ ይሄ በሽታ አንዴ ሲያል ከዛ በኋላ ተመልሼ በቃ ኑሮን እጀምራለሁ የሚሉ ሰዎች ገጥመውኛል። እሱ የሚያዋጣ አይደለም እያልን ነው። ለምን አሁን ባልነው አይነት ይሄ በሽታ ለረዥም ጊዜ ከእኛ ጋር የሚኖር ከሆነ እስከ መቼ ተደብቃችሁ ትችላላችሁ? የሚያዋጣ መንገድ አይደለም። አዝማሚያው እንደዛ ነው። ቶሎ የሚጠፋ አይደለም። ታዲያ ይሄ ሃርድ ኢሚኒቲ የሚባለው ሰባ ፐርሰንት ሰማንያ ፐርሰንቱ ሰው ሲለከፍ በዚህ በሽታ ከዚያ ደህና አይሆን የለም ወይ ሌሎቻችንን ሁሉ ሊተላለፍ ያቆማል ማለት አይደለም ወይ ይላሉ እሱ ላይሆን ይችላል ለምን እዛ ህርድ ኢሚዩኒቲ ላይ ቢደረስም እንኳን ራሱን ከቀየረ እንደገና ይሄ ብሬክ ትሩ የሚባለው ኢንፌክሽን በመምጣት አይነቱን በመቀየር ቅድምባ እንደዛ አይነት ነገር ስላለ እኛ ልንማረው የሚገባ ነገር አንደኛ ይሄ በሽታ ከኛ ጋር ለረዥም ጊዜ ሊኖር ይችላል ልክ እንደውም አስተያየቱ የኢንፍሉወንዛ ቫይረስ ከኛ ጋር አሁን እንዳለው በየአመቱ ደግሞ የተወሰነ ያህል ሰው እንደሚገድል እሱን ተቀብለን እየኖርን ያለ ነው፣ ምናልባት የኮሮና ቫይረስም እንደዛ ሊሆን ይችላል የሚል ነው። መልካም፣ በርከት ያሉ ጭብጦችን ዳሳችኋል። አሁንም የምንነጋገረው እንዲህ ያለ ውስብስብ ችግር ሊፈጠር ባልተገባበት አለም መፍትሄ ከሞላ ጎደል በተገኘበት ዓለም በሰዎች ጠባይ ማለት ይቻላል ክትባቱን መውሰድ ባልቻሉ ብዙዎች መከተብ ባለመቻላቸው የመጣ ውስብስብ ሁኔታ ነው የምናየው። በትይዩ የሚታዩ ማጠናከሪያ ክትባት የሚፈልጉ የሕመም ሁኔታዎች ከግምት ሊገቡ ይችላሉ። እስኪ ይህንን እንደ ኢትዮጵያ ባለ ብዙዎች ባልተከተቡበት ነገር ግን የተለመደ ኑሮ በቀጠለበት ሰዎች አሁንም በብዛት እየሞቱ ነው። ቀደም ብሎ የተነሳው ዴልታ የተሰኘው የቫይረስ ዝርያ ኢትዮጵያ ውስጥ መኖሩን የጤና ጥበቃ ሚኒስቴር አረጋግጧል። ሰዎች የሚሞቱበት ሁኔታ በጣም የፈጠነ መሆኑን ብዙዎችን እየጎዳ መሆኑም ይገለጻል። ነገር ግን የኑሮም አቅም ሁኔታም ባለበት ሰዎች በቸልተኝነት የሚያዩትም ነገር ቀጥሎ በአደባባይ እናያለን። እንደ ትላንቱ ሁሉ ዛሬም እያከራከረ ነው። ብዙዎች ይሰበሰባሉ። የጥንቃቄ እርምጃዎች የሉም። ምን ማዛመድ እንችላለን? እንዲህ ከባድ ነው በምንለው ሁኔታ ውስጥ አዎ፣ እንግዲህ የኛ ሀገርም ሌላውን የሚያድጉ ሀገሮችንም ስና ያው፣ በጣም ትልቁ ችግር ይሄ ወረርሽኝ መታየት ያለበት ዓለም አንድ መሆኗን ነው። ስለዚህ የክትባት እድል ያላቸው ሀገሮች በፍጥነት አንደረሰው የዓለም ክፍል ማዳረስ አለባቸው። ያን ማድረግ ያለባቸው ለዛ ህዝብ በማዘን ብቻ አይደለም ለራሳቸው። ምክንያቱም ሌላ ቦታ ቫይረስ መራባት በሚኖርበት ጊዜ ያው ሌላ ዝርያ ይፈጠራል ወደ ነርሱ ሀገር የሚመጣል ። ስለዚህ ሳይክል እየቀጠለ ይሄዳል ማለት ነው። ለእኛ ሀገር የሚያሳዝን ሁኔታ ወይም በተባለ ክትባት መጠን እጅግ በጣም አነስተኛ ነው። እንግዲህ የሰው ደግሞ ጥንቃቄን የመከተል አስማሚያው በጣም በጣም ትክክል ባልሆነ ሁኔታ ነው፣ ማህበራዊ ኑሮ እየቀጠለ ያለው ብዙ ዕድሜያቸው ትልቅ የሆኑ ብዙ ሰዎች እየሞቱ ባለፈው ጊዜ እንዳልኩት ሁሉም ሰው በኮቪድ የሞተ አንድ ሰው አውቃል። የወረርሽኙ ትልቁ መጠን የሚታየው It's close to home in the middle the in So let's see at least high risk, stones are so which compliance and the percent challenge, I the the the እንዲዶኔት እንዲደረግልን ሳይሆን የሚፈልገው በንድ ይሰራ ነው። ይህ አይነት ጥሪ ነው መደረግ ያለበት። ምክንያቱም አሁን የሁምን ራይት ኢሹ ነው፣ ዝም ብሎ ለጤና ስጉቴ ማድረግ ብቻ አይደለም። ምክንያቱም ኢኮኖሚውን የሚያደገዋል እየቀበለ እየቀጠለ የሚሄድ እና በዛ ደረጃ እኔ ጩኸቱ በቂ ነው ብዬ አላስብ። በጣም ከፍተኛ ድምፅ መሰማት አለበት። ሀብቱ አፒል ኮንሽስ ሶሳይቲ መልካም። ፕሮፌሰር ብስራት ወደ እርሰው እየተመለስኩ ነው። አሁን የክትባቱን ጓዳ እያንኳኳን ነው። በዚህ በዩናይት ስቴትስ ከቅርብ ሳምንታት እና ወራት ወዲህ የማጠናከሪያ ክትባቶች ጉዳይ ጎልቶ እየተሰማ ነው። ሁለቱን ክትባቶች አሟልተው ከወሰዱ እንደየክትባቶቹ አይነት ከተጠበቁ ጊዜያት በኋላ ሰዎች የተጨማሪው ክትባት ያስፈልጋቸዋል የተባሉት የግድ የሆነባቸው ተለይተዋል። ቀደም ሲል ደግሞ ለጠቅላላ ሕዝብ የመስጠት አዝማሚያ ውዝግብ ነበር። ሌላው አለም ቅድም ዶክተር አሰፋ የሚያነሱት የተቀረው አለም አንዴም ሳያገኝ የቱንስ ያህል ፋይዳ አለው የሚለው ጥያቄ የሞራልም ጥያቄ ጭምር ጎልቶ እየመጣ ነው አሁን ግን እንደተነጋገራችሁበት ይሄ ቫይረስ አብሮን የሚቆይ ከሆነ ምን ያህል እድል ይኖረው ይሆን አሁን እንደምናውቃቸው በዚህ በዩናይት ስቴትስ ሆነ ሌሎች አካባቢዎች የሚታወቁት እንደ ኢንፍሉዌንዛ የመሳሰሉ ህመሞች በየአመቱ ክትባት መውሰድ ግዴታ የሚሆንበት ምን ያህል ይመስሎታል? ወደዚያ አዝማሚያ የሚገባበት የሰዎች በሽታን የመከላከል አቅም ግድ የሚያደርገው ሁኔታ ይፈጠር ይሆን ወይ? አድማጮች፣ ውይይቱ አልተቋጨም። ተከታዩን በሌላ ፕሮግራም እናቀርባለን። ለአሁኑ ግን ሦስቱን እንግዶችን ፕሮፌሰር ጥላሁን አደራን፣ ፕሮፌሰር ብስራት ኃይለመስቀልንና ዶክተር አሰፋ መኮንን ጀጃውን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸዋቸው ርዕሰ ጉዳዮች ዙሪያ እንደተመቻችሁ በመጻፍም ሆነ በመደወል እንድትሳተፉ እየጋበዝ የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳካም ነው። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። ጻፉልን፣ ደውሉልን። አድማጮች፣ አሁን ወደ ስርጭታችን መገባደጃ ማምራታችን ነው። አሁን የቀረን ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከ3 እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ በዚሁ ተሰናበትን።